የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች የዛሬ መጋቢት 23 2012 ዓ ም ምሽት መሰናዷችንን ጀምረናል። በምዕራብ ኦሮሚያ ተቋርጦ የነበረው የስልክና ኢንተርኔት አገልግሎት ተከፍቷል። ዘገባ አለን። የኢትዮጵያ ሰብአዊ መብት ኮሚሽን አሳሳቢ ጉዳይ አለኝ ይላል። በአንድ በኩል ስንሰጣቸው በነበሩ ሀሳቦች መሰረት በመንግስት በኩል ቀና ምላሽ የተሰጠባቸውን ጉዳዮች በሚመለከት እውቅና ለመስጠት፣ በሌላ በኩል አሁንም ግን አሳሳቢ ሆነው የቀጠሉ ችግሮችን በሚመለከት ሊወሰዱ የሚገባቸውን እርምጃዎች ለመንግስታዊ አካላትም ሆነ ለሌሎች ጉዳዩ ለሚመለከታቸው የህብረተሰብ ክፍሎች ሁሉ ለማሳሰብ እንዲረዳ ብለን ነው። የኮሚሽኑ ኃላፊ ዶክተር ዳንኤል በቀለ ናቸው። ዘገባ ይኖረናል። አድማጮች፣ የአሜሪካ ድምፅ የኮሮና ቫይረስ ስርጭትን ለመግታት እና የሰራተኞቹን ደህንነት ለመጠበቅ ባሳለፈ ውሳኔ መሰረት ሰማንያ በመቶ የሚሆኑት የዝግጅት ሰራተኞች ከየቤታቸው ሆነው መረጃዎችን ወደ እናንተ ያደርሳሉ። እኛም የዕለቱን መሰናዶ ከየቤታችን ሆነን እናቀርብላችኋለን። አስተንግዶ ጽዮን ግርማ፣ በቅንብር ደግሞ ኤልያስ አስማረ፣ አብረናችሁ እንሆናለን። አብራችሁን አምሹ። አሁን ለአጫጭር ዜናዎች ከኤደን ገረመው ጋር እተዋችሁ። በኢትዮጵያ በኮሮና ቫይረስ የተያዙ ተጨማሪ ሶስት ሰዎች መገኘታቸውን የኢትዮጵያ ጤና ጥበቃ ሚኒስቴር በፌስቡክ ገጹ ላይ በዛሬ ዕለት አስታውቋል። ይህም በአጠቃላይ በሀገሪቱ በቫይረሱ የተያዙ ሰዎችን ቁጥር 29 አደርሶታል። በቫይረሱ የተያዙት ሶስት ግለሰቦችም ኢትዮጵያውያን ሲሆኑ የመጀመሪያዋ ታማሚ የ33 ዓመት ወጣት ሴት ስትሆን ጅቡቲ፣ ብራዚል፣ ህንድና ኮንጎ ብራዛቪል መጓዛ ታውቋል። ሁለተኛው የ28 ዓመት ወንድ ደግሞ ከተለያዩ መንገደኞች ጋር ግንኙነት እንደነበረው በፌስቡክ ገጹ ላይ ተገልጿል። ሶስተኛው ታማሚም የ32 ዓመት ወንድና ቀድሞ በበሽታው ከተያዙ ሰዎች ጋር ንክኪ እንደነበረው ታውቋል። በትላንትናው ዕለት ምሽት የጤና ጥበቃ ሚኒስቴር ይፋ ያደረገው የድሬዳዋው የኮሮና ቫይረስ ተጠቂ ከባለቤቱ ጋር ወደ ለይቶ ሕክምና መስጫ መግባቱንና ሌሎች ከግለሰቡ ጋር ንክኪ የነበራቸው ሰዎችም እንዲገቡ እንደሚደረግ የድሬዳዋ የጤና ቢሮ ኃላፊ ዶክተር ፉአድ ከድር አስታውቀዋል። ምንም እንኳን የጤና ቢሮ ኃላፊው ግለሰቡ ራሱን ለይቶ እንዳቆዩ ቢናገሩም የአካባቢው ነዋሪዎች ግን በቫይረሱ ተይዘው ሊሆን እንደሚችል ስጋታቸውን ለአሜሪካ ድምፅ አስታውቋል። በተያያዘም የግለሰቡ መኖሪያ ሰፈር በሆነው ጫተራ አካባቢ የጸረ ተዋሲያን ርጭት በነገው ዕለት እንደሚካሄድ የከተማ አስተዳደሩ ስራ አስኪያጅ አቶ አብዱል ሰላም መሐመድ ገልጸዋል። ዘገባውን ያደረሰን አዲስ ቸኮል ነው። የአማራ ክልል ኮሮና ቫይረስን ለመከታተልና ለመቆጣጠር ከዛሬ ጀምሮ ለ14 ቀናት በአራት ከተሞች ላይ ማንኛውንም የህዝብና የተሽከርካሪ እገዳ የሚጥል ኮማንድ ፖስት አውጇል። እገዳው የተጣለባቸው ከተሞች ባህር ዳር፣ አዲስ ቅዳም ቲሊሊና እንጂባራ ናቸው። እገዳው ቫይረሱን ለመከላከል ግብአቶችን በሚያጓጉዙ እንዲሁም በልዩ ሁኔታ የሚንቀሳቀሱ የደረቅና የፈሳሽ ጭነቶች ላይ የውሃና የኤሌክትሪክ አገልግሎት ሰራተኞችን አይጨምርም ተብሏል። በተያያዘም የአማራ ክልል መንግስት የኮሮና ቫይረስ ስርጭትን ለመከላከል ከ70 በላይ የህግ ታራሚዎችን ለቋል። ዘገባውን ያደረሰችን አስቴር ምስጋና ሆናል። በስፔን በኮሮና ቫይረስ የተያዙ ዜጎች ቁጥር ከመቶ ሺ ማለፉን በትላንትናው ዕለት ባለስልጣናቱ አስታውቋል። ትላንትና በወጣው መረጃ መሰረት በስፔን የሟቾች ቁጥር ከዘጠኝ ሺ እንዳለፈም ታውቋል። ስፔን የኮሮና ቫይረስ በዋናነት ከደቆሳቸው እንደ ጣሊያን ካሉ ሀገራት መካከል ትመደባለች። በተያያዘም በቫይረሱ ሳቢያ የሳውዲ አረቢያ ባለስልጣናት የዘንድሮ የሀጂና ኡምራ ተጓዦችን ወደ ሳዑዲ የሚያደርጉትን ጉዞ ለጊዜውም ቢሆን ውሳናቸውን እንዲያዘገዩ ጠይቋል። የአሜሪካ ባለስልጣናት በበኩላቸው ከመቶ ሺህ እስከ ሁለት መቶ አርባ ሺህ ያክል የሚሆኑ አሜሪካውያን በቫይረሱ ሳቢያ ሊሞቱ እንደሚችሉ ግምታቸውን በመግለጫ አስታውቀዋል። ይህን አሃዝ ለመቀነስም ዜጎች ቀጣዩን አንዶር ማህበራዊ መራራቅን በአግባቡ እንዲተገብሩም መክረዋል። የጀርመን የጤና ባለስልጣናት በበኩላቸው 5500 የሚሆኑ አዳዲስ የቫይረሱ ተጠቂዎች እንደተገኙ አስታውቀዋል። ከዚሁ ጋር ተያይዞ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ ተማጽኖን ተከትሎ የተባበሩት መንግስታት የጸጥታ ምክር ቤት ማክሰኞ ለት ለአፍጋኒስታን ተዋጊዎች የተኩስ አቁም እንዲያደርጉ ጥሪ አቅርቧል። አድማጮች ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ እንድታመሹ የጋበዝኩ በዚህ ይሰናበታለው። ኤደን ገረመው ከዋሽንግተን ዲሲ ኤደንን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ብሬያችሁ ነኝ። አሁን ወደ ቀዳሚው ዘገባችን እናልፋለን። በምዕራብ ኦሮሚያ ወለጋ ዞኖች ተቋርጦ የነበረው የቴሌኮም አገልግሎት መስጠት የጀመረው በአካባቢው ሰላምና መረጋጋት በመስፈኑ ነው ብሏል መንግስት። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ትላንት የሰጡትን መግለጫ የተከታተለው ሙክታር ጀማል ተከታዩን ዘገባ ልኳል። ቄለም ወለጋ፣ ምዕራብና ምስራቅ ወለጋ እንዲሁም ሆሮ ጉድሩ ወለጋን ባለፉት ቀናት መጎብኘታቸውንና በአካባቢው ሰላም እንደተመለሰ በአካል ተገኝተው መረዳታቸውን የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ተናግረዋል። በአካባቢው እየተገነቡ ያሉ ፕሮጀክቶችን ተዘዋውረው ማየታቸውን፣ አዳዲስ ፕሮጀክቶች ስራ መጀመራቸውን፣ ግንባታቸው የተቋረጡ ፕሮጀክቶች ወደ ሥራ መመለሳቸውን የክልሉ ፕሬዚዳንት ገልጸዋል። ተቋርጦ የቆየው የቴሌኮም አገልግሎት ከዛሬ ጀምሮ ወደ አገልግሎት እንደሚመለስም ነው የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ የገለጹት። ከዚህ በፊት ችግሩን ለመፍታት ተብሎ የተወሰደ ውሳኔ ነበረ። የቴሌኮም አገልግሎት እንዲቋረጥ ተደርጎ ነበረ። ያ የቴሌኮም አገልግሎት እንዲቋረጥ የተደረገው የቴሌኮም አገልግሎት ከዛሬ ጀምሮ አገልግሎት እንዲሰጥ የወሰንኩ መሆኔን ልገልጽ እፈልጋለሁ። ከዛሬ ጀምሮ አገልግሎትን ይሰጣል። እንግዲህ ይሄ የቴሌኮም ሰርቪሱ በፈለገው ደረጃ እንዳሄድ እዚ አካባቢ ያሉ የቴሌኮም አመራሮች ተገለዋል። በዚህ ታጣቂ ቡድን ሰራተኞች ተገለዋል። መሰረተ ልማቱም ከፍተኛ ጉዳት እንዲደርስበት ተደርጓል። ይህን የማስተካከል የመሙላት፣ የኢትዮ ቴሌኮም በሰፊው ሲሰራን የቆዩ አሁንም አጠናክሮ መቀጠል አለበት። አሁን አካባቢው ላይ ሰላም ስላለ ይሄ ቡድንም በከፍተኛ ደረጃ መስመር ስለተደረገ እየተደረገም ስላለ የቴሌኮም ሰርቪሱ ክፍት እንዲሆን ተደርጓል ማለት ነው። ፖለቲከኞችም ሆኑ አክቲቪስቶች የህብረተሰቡን ሰላም እና መረጋጋት የሚያናጋ እንቅስቃሴ ከማድረግ እንዲቆጠቡና ሁሉም የፖለቲካ ኃይሎች ሰላማዊ መንገድ ብቻ ሊከተሉ እንደሚገባ ፕሬዚዳንቱ አሳስበዋል። መንግስት የህግ የበላይነትንና የህዝብ ደህንነትን የማስጠበቅ ስራ አጠናክሮ እንደሚቀጥልም አቶ ሽመልስ ገልጸዋል። ከዛ በህግ ከህግ የበላይነት በመለስ ሁሉም ፓርቲ ያለውን ሀሳብ ለህዝብ አቅርቦ በሀሳብ ታብሎ በሀሳብ አሸንፎ ህዝብ እንዲወስን ህዝብ በድምፁ እንዲወስኑ ህዝብ የፈለገውን አውርዶ የፈለገውን እንዲያስቀምጥ እድል መስዕት መቻል አለበት። ፓርቲ ሁሉም ፓርቲ በዲሞክራሲያዊ መንገድ ሀሳቡን አቅርቦ ለመታገል፣ ለመወያየት እና ችግሮችን ለመፍታት መዘጋጀትና መስራት መቻል አለበት። እዛ ላይ ትኩረት ማድረግ መቻል አለበት። ከዚህ ከጥፋትና ኋላ ቀር ከሆነ ጊዜ ያለፈበት ተሞክሮ የወደቀ ተሞክሮ የፈረሰ ተሞክሮ አንድ ደረጃ መድረስ ያቃተው ይሄን ሀገር ማሻገር ይሄን ሀገር አንድ ደረጃ ማድረስ ያቃተው የጉልበትና የጥፋት መንገድ የትጥቅ ትግል መንገድ ዝግ መሆኑን ከዚህም እኩይ ተግባር ሁሉም ራሳቸውን እንዲቆጥቡና ከዚህ ውስጥ እንዲወጡ ጥሬን ማቅረብ ፈልጋለሁ። ሁለት ቦታ የረገጣችሁ ከሁለቱም ሳትኑ እንዳትቀሩ እግራችሁን እንድትሰበስቡ ጥሬን ማስተላለፍ ፈልጋለሁ። ሁለት ቦታ ረግጣችሁ የምትሄዱ በሁለቱም ቦታ ሰላምንም ጉልበትንም እያጣቀሳችሁ የምትሄዱ ኃይሎች ከሁለቱም ሳትሆኑ እንዳትቀሩ እና ራሳቸውን ከዚህ ተግባር እንድትቆጥቡ እንድትሰበሰቡ ማሳሰብ እፈልጋለን። በምዕራብ ኦሮሚያ ባሉ አራት የወለጋ ዞኖች ብዙ ጥፋት መፈጸሙን ርዕሰ መስተዳደሩ አስታውቀው ሰላም የወረደው መንግሥት በወሰደው የሕግ ማስከበር እርምጃ መሆኑን ተናግረዋል። ሁማን ራይትስ ዎችን ጨምሮ በርካታ የሰብአዊ መብቶች ተሟጋቾች በተደጋጋሚ መግለጫ ሲያወጡና በአካባቢው የቴሌኮም አገልግሎቶች መቋረጥን ሲተቹ መቆየታቸው ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ ርን ለዘገባው እናመሰግናለን። የአምቦ ዘጋቢያችን አኮር መልካ ደግሞ ከዚህ ከኢንተርኔት መከፈት ጋር በተያያዘ የአካባቢውን ነዋሪዎች አነጋግሮ ተከታዩን ዘገባ አሰናድቷል። አቶ ዋጋሪ ዋቆያ የሆሮ ጉድሩ ዞን አእምሮ ወረዳ ነዋሪ ናቸው። በጣም ደስ የሚል ነው። ተለቋል። እኛ በጣም ነው የተደሰት ነው። አገልግሎት ተቸግሬ ነበር ቤተሰብና ቤተሰብ ሳይገናኝ ከውጭም ያለው አገር ውስጥም ያለው ሁሉም እየተደዋወለ ነው። በጣም ደስ ብሎት። ስራችን ተቋርጦ ነበር በመካከል ከስንት ጊዜ በኋላ ነው አሁን ስልክ የሰራሉት። ሶስት ወራት አካባቢ ነው የተዘጋው። እነማን ደው ለቤተሰቦች ደወል ወደሌላ ወገኖችም ወዳሉበት ቦታ ወደ ጊዳ አካባቢ ያሉን ጓደኞች ጋርም ተደዋወልን። ሁሉም ቦታ ተደዋውለን እየተገናኘን ነው ስልክ ደውለን የነቀምቴ ከተማ ነዋሪ የሆኑት አቶ ቶላ ቦሩ በበኩላቸው ምንም ያህል በነቀምቴ ስልክ አገልግሎት ባይቋረጥም የኢንተርኔት አገልግሎት ስላልነበረ እና በአካባቢ ከተሞችም ስልክ ስለማይሰራ ለስራ አዳጋች ነበር ሲሉ ተናግረዋል። በጣም ደስተኛ ነኝ። ብዙ ኢንፎርሜሽኖችን ሚስ አደርግ ነበር። አሁን ግን ኢንፎርሜሽኖችን አገኛለሁ ያው ኢንተርኔት ነገሮች ስለበሽታው ራሱ ለሶማት ማስተማር ትችላል። አንተ ትልቅ አስተዋጽኦ አለው። አሁን አንድ ሶስትን ወደ ሌላ ቦታ ለመላክና ወይንም ለመግዛት ያው የግድ እዛ ሳትደርስ በስልክ ታ እና ያነቃ ትወዛለ ያለ ስልክ ምንም ሊሰራ አይችልም። ሞባይል የሚሰሩ ልጆች ሶፍትዌር ከኢንተርኔት ላይ ዳውንሎድ አድርገው ነው የሚችሉ እና ብዙ ኪሳራ ደርሶባቸው ነበር። አሁን ግን ያው ኢንተርኔቱ ከተከፈተ ያው ኢኮኖሚካሊ ትንሽ ሪከቨሪ ያደርጋሉ። የገብሳ ከተማ ነዋሪዋ ወይዘሮ ቴነሽ አለሙ ፈጣሪ ጸሎታችንን ሰማ ይላሉ። እኔ በጣም ደስ ብሎኛል። ለኢትዮጵያ በሙሉ ደስ ይበለው። ከኢትዮጵያ በሙሉ ደግሞ የወለጋ ክፍለ ሀገር ምንም ሪሶርስ የለንም ነበር ይተለቀቀልን ምስጋና ያደረጋቸው ጸሎታችንን ይዘን ሰው አቅርበን እንደ ወንድሜ ደውዬ ያለው ለናቴ ደውዬ ያለው ለልጅ ደውዬ ያለው ላለው አጎቴ ደውዬ ያለው በጣም ደውዬ ደስ ብሎና ዜናውን ሰላሙ ሚስጠን ይሄን በሽታ ደግሞ በጆሮ እንደሰማ አሁንም ፈጣሪያችን ኢየሱስ ክርስቶስ ያርቅልን ነው ምለሁኑ። ከደምቢዶሎ ከተማ ነዋሪዎች መካከልም አነጋግረን ነበር። ዳውጫላ ለመውጣት ኔትወርክ እኛ ጋር አልነበረም። ኔትወርክ ባለመኖሩ ክፍለ ሀገር አሉት ቤተሰቦቻችን ጋር መገናኘት አልተቻለም። ኔትወርክ በመጥፋቱ ብዙ ነገር ነው ማለት የደምቢዶሎ ነዋሪ በብዙ መንገድ ነው የተጎዳ። እና ኔትወርክ አሁን ያው በዛሬ ቀን መጥተዋል ወደም የሆነ ሁሉም በጣም ደስ ብሎታል። ተጨማሪም ያው ኮኔክሽንም ተጨምሮ መጥተዋል። ዳታ እየሰራ ስለሆነ ህዝቡ በጣም ደስ ብሎታል። በቃ እኔን ጭምር ማለት ነው በጣም ደስ ብሎናል። በሆሮ ጉድሮ ወለጋ፣ ቄልም ወለጋ እና ምስራቅ ወለጋ አገልግሎቱ መከፈቱን ወደ ዞኖቹ ደውለን ለማረጋገጥ ችለናል። በምዕራብ ሸዋና ቤኒሻንጉል ጉሙዝ ክልል ተቋርጦ የነበረው የኢንተርኔት አገልግሎትም እንዲሁ መከፈቱን ለማወቅ ተችሏል። ለአሜሪካ ድምፅ ናኮር መልካ ካምቦ ሙክታርንም ናኮርንም ላደረሱን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኮሮና ቫይረስ ስርጭትን ለመግታት የምዕመናን በየቤታቸው ብቻ እንዲጸልዩ ወደ ቤተ ክርስቲያን ቅጥር ግቢም እንዳይሄዱ ውሳኔ ያሳለፈች፣ ተከታዩ ዘገባ ዝርዝሩን ይነግረናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርኩን ወክለው ቅዱስ ሲኖዶሱ ዛሬ ባደረገው መደበኛ ስብሰባ ያሳለፈውን ውሳኔ በተመለከተ ማብራሪያ የሰጡን መጋቤ ሰላም ቀሲስ ሰለሞን ቶልቻ ቤተክርስቲያኒቱ ምዕመናኖች በሙሉ በቤታቸው ሆነው እንዲጸልዩ ውሳኔ ያሳለፈችው አስከፊውን የኮሮና ቫይረስ ስርጭትን ለመግታት ነው ብለዋል። በመጀመሪያ ቅዳሴው አይቋረጥም። ቅዳሴው አምስቱ ቀዳሴያን ልኡካን ብቻ በተወሰኑበት ቅዳሴ ይካሄዳል። በአጠቃላይ አገልጋይ ካህናቶችም ሆነ ምዕመናን በቤታቸው ሆነው እንዲጸልዩ፣ በቤታቸው ሆነው እንዲያስቀድሱ፣ ወደ ቤተክርስቲያን እንዳይመጡ ባሉበት ሁኔታ እንዲሁም ደግሞ ቅዱስ ፓትሪያሪኩም በመንበረ ፓትሪያሪክ መኖሪያ ስፍራቸው በጸሎት ቤታቸው ላይ ሆነው ለሀገሪቷና ለመላ ዓለም ጸሎት እንዲያደርጉ ዝውውር እንዳያደርጉ ፓትሪያሪኩንም ጨምሮ ብፁዓን አበው ሊቃነ ጳጳሳትም በያሉበት በመንበረ ፓትሪያሪክም ያሉ በአጥቢያቸውም ያሉ በያሉበት ሆነው ጸሎት እንዲያደርጉ ውሳኔው በመላው ሀገሪቱ የሚገኙ ቤተ ክርስቲያኖችን የሚመለከት በመሆኑ ምዕመናኑም ተግባራዊ እንዲያደርጉ ቀሲስ ሰለሞን አሳስበዋል። ይሄ በሀገራችን ላይና በዓለም የተከሰተው ቁጣም ምን በለው መቅሰፍትም፣ ምን በለው ወረርሽኝም፣ ምን በለው እንዲሆኑ አይቀርም እና እስኪያልፍ ድረስ በቤታቸው እንዲቀመጡ ቤተ ክርስቲያኒቷ የመንግስትን ውሳኔ ተንተርሳ ቅዱስ ሲኖዶስ የበሽታውን አስከፊነትና ወረርሽኝን አስመልክቶ ስለወሰነ ቤተ ክርስቲያን ቅጥሯን አሁን አትከፍትም። የቅዳሴ አገልግሎቷን የምትሰጠው ወደ ፈጣሪ ጸሎቷ የምታደርሰው በተመረጡ አምስት ልዑካን ብቻ ነው። ስለዚህ ማንኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ በሀገር ውስጥ ያለ ይህ ውሳኔ ከነገ መጋቢት ሀያ አራት ጀምሮ ወደ ቤተ ክርስቲያን አይመጣም። አንዳንድ በእድሜ የገፉ እናቶችና አባቶች፣ እንዲሁም የግንዛቤ እጥረት ያለባቸው አካላት በሂደት ሲነገር ሲነገር ሲነገር ቆይቷል። አሁን ግን ወረርሽኙ እየከበደ በመምጣቱ ህዝቡን ለመታደግና የምዕመናንን ህይወት ለመጠበቅ ቅዱስ ሲኖዶስ ባለው ኃላፊነት በደረጃው ይህንን ውሳኔ ወስኗል። ይህንን እንግዲህ ቤተክርስቲያኗ የወሰነችውን ውሳኔ በቤተክርስቲያኗ መዋቅር ያሉ አገልጋዮችም ሆኑ ካህናት ሆኑ መመሪያውን ተቀብለው ያስፈጽማሉ። መንግስትም የጸጥታ አካላትም ይህን ጉዳይ እንደሚያስፈጽም ሙሉ እምነት አለን። ቀሲስ ሰለሞን አያይዘው ሲኖዶሱ ዛሬ ባስተላለፈው ውሳኔ የኮሮና ቫይረስ ወረርሽኝ በኢትዮጵያ እየተስፋፋ ከመጣ ለይቶ ማቆያ የሚሆን ቦታ ስለሚያስፈልግ መንግስት የመንፈሳዊ ኮሌጁን እንዲረከባቸውና የኢትዮጵያ ጤና ሚኒስቴር እንዲገለግል ባቸው ተወስኗል፣ ብለዋል። በተጨማሪም መንግስት በሽታውን ለመከላከል ላቋቋመው ግብረ ኃይል ሶስት ሚሊዮን ብር ቤተ ክርስቲያኒቱ መለገሷን ቀሲ ሰለሞን ቶልቻ ገልጸዋል። ለአሜሪካ ድምጽ ራዲዮ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪዮ መሰናዷችንን ነው። ወደ ተከታዩ ዘገባችን እናልፋለን። የኢትዮጵያ ሰብአዊ መብት ኮሚሽን አንዳንድ ክልሎች በግዛቶቻቸው የሚያልፉ አውራ ጎዳናዎችን ሙሉ ለሙሉ መዝጋታቸው እንዳሳሰበው አስታወቀ። የኮሚሽኑ ኃላፊ ዶክተር ዳንኤል በቀለ ኢትዮጵያ የኮቪድ-19 ስርጭትን ለመግታት እየወሰደቻቸው ባሉ እርምጃዎች ዙሪያ ኮሚሽኑ ያቀረባቸውን ምክረ ሀሳቦች በተመለከተ ከአሜሪካ ድምጽ ራዲዮ ጋር ባደረጉት ቆይታ ይህ እርምጃ ሰዎች ወደ ቤታ ለመመለስ የሚያደርጉትን ጥረት ብሎም የመንቀሳቀስ መብታቸውን የሚገድብ ስለሆነ አሳሳቢ ነው ብሏል። ከዶክተር ዳንኤል ጋር ቆይታ ያደረገው ሀብታሙ ስዩም ሲሆን ኮሚሽኑ የምክረ ሀሳብ ዝርዝር ማውጣት የፈለገበትን ምክንያት አስቀድሞ ጠይቋቸዋል። በአደባባይ እያቀረብ ነው ምክረ ሀሳብ ነው። እስካሁን ድረስ ጉዳዩን ስንከታተል እና ምክረ ሀሳብ ስናቀርብ አልነበረም ማለት አይደለም። ኮሚሽኑ ስራውን የሚሰራው ጉዳዩ ከሚመለከታቸው ብዙ የፌዴራልም ሆነ የክልል መንግስት አካላት ጋር በቅርበት ነው እና ብዙ ምክረ ሀሳቦች፣ አስተያየቶች ሀሳቦች ላይ የሚመለከታቸው አካላት ሁሉ በዚህ ጉዳይ ብቻ ሳይሆን በሌሎች በርካታ ጉዳዮችም በየጊዜው እናጋራለን፣ ሀሳብ እናካፍላለን፣ ምክር ሀሳብ እንሰጣለን። ከኮሮና ቫይረስ ስርጭት መከላከል በተያያዘም ተፈጥረው የነበሩ ሁኔታዎችን፣ ስጋቶችን በሚመለከት ከተለያዩ ጉዳዩ ከሚመለከታቸው አካላት ጋራ በቅርበት ስትትል ስናደርግ ቆይተን ነበረ የሰብአዊ መብት ጉዳይን በሚመለከት ማለት ነው። አሁን ግን ይህንን መግለጫ በጽሁፍ ለማውጣት የፈለግንበት ምክንያት በአንድ በኩል ስንሰጣቸው በነበሩ ሀሳቦች መሰረት በመንግስት በኩል ቀና ምላሽ የተሰጠባቸውን ጉዳዮች በሚመለከት እውቅና ለመስጠት፣ በሌላ በኩል አሁንም ግን አሳሳቢ ሆነው የቀጠሉ ችግሮችን በሚመለከት ሊወሰዱ የሚገባቸውን እርምጃዎች ለመንግስታዊ አካላት ማለትም ሆነ ለሌሎች ጉዳዩ ለሚመለከታቸው የህብረተሰብ ክፍሎች ሁሉ ለማሳሰብ እንዲረዳ ብለን ነው። አቶ ዳንኤል፣ እንግዲህ ኢትዮጵያ ይህ ቫይረስ ተዛምቶ የብዙሀንን ሕይወት እንዳያናጋ በሚል መደበኛ ያልሆኑ እርምጃዎችን በመውሰድ ላይ ትገኛለች። ይህን በምታደርግበት ወቅት የተሸረሸሩ ሰብአዊ መብቶች ይኖሩ ይሆን? እስካሁን በዛ ደረጃ የሚያሰጋ የሰብአዊ መብት ጥሰት በሽታውን ስርጭት ከመከላከል ጋር እየተወሰዱ ባሉ እርምጃዎች የሚያሰጋ የሰብአዊ መብት ጥሰት አስከትሏል ብለን የምንለው እርምጃ በስፋትና ስልታዊ በሆነ መንገድ አልተመለከትንም። ምናልባት ከተወሰዱት እርምጃዎች ውስጥ በቅርብ ጊዜ የተወሰደው እና አሳሳቢ ሆኖ ያገኘ ነው አንዳንድ ክልል መንግስታት ድንገተኛ ሊባል በሚቻል ደረጃ ድንበራቸውን ዘግተናል ከሌላ አካባቢ ለሚንቀሳቀሱ ሰዎች በሚል የወሰዱት እርምጃ ነው። እርግጥ የበሽታውን ስርጭት ለመከላከል ካለ ፍላጎትና ስጋት የመነጨ መሆኑን ብንገነዘብም ይህ አይነቱ እርምጃ ህጋዊነትና የሰዎች በነፃነት የመንቀሳቀስ መብት ላይ በተለይ ሰዎች ወደ ቤታቸው ወደ መኖሪያ ቦታቸው መመለስ ጉዳይን ሊገድብ የማይገባ ስለሆነ እሱ ትንሽ አሳሳቢ ሆኖ ስላገኘ ነው። አሁን በወጣነው መግለጫ ላይም እሱንም ጠቅሰናል። ምናልባት የክልል መንግስታት በየመግቢያ በሮቻቸው ላይ አስፈላጊውን አይነት የጤንነት ምርመራ አድርገው የበለጠ ክትትል የሚያስፈልጋቸውን ሰዎች ወደ ለይቶ ማቆያ ስፍራ ሊወስዱ ይችላሉ እንጂ በክልሎች መካከል ድንበር መዝጋት የሚለው እርምጃ ሕጋዊነቱ አከራካሪ ስለሚሆን እሱ ትንሽ አሳስቦናል። ከዛ በተረፈ ግን ስጋቶች ናቸው እንጂ በተወሰደ እርምጃ ምክንያት ከባድ የሰብአዊ መብት ጥሰት ብለን የምንለው የተከሰተ ነገር የለም። እስካሁን እንግዲህ በአንድ ክልል ላይ ከዚህ ጉዳይ ጋር በተያያዘ በተወሰደ እርምጃ የሰው ህይወት የጠፋበት ሁኔታም ተከስቷል። ነገር ግን የክልሉ መንግስትም በጉዳዩ ሊጣራ ይገባዋል ብሎ ያሰበውን ፖሊስ ቁጥጥር ስር አድርጎ በማጣራት ላይ መሆኑን እናውቃለን። አቶ ዳንኤል፣ ምክረ ሀሳብ ተብለው በኮሚሽኑ ስለተዘረዘሩ ሀሳቦች ጥቂት እንነጋገር። የዜጎችም ሰብአዊ መብት ሳይጣስ ጤንነታቸውም አደጋ ውስጥ ሳይወድቅ ይህን ፈታኝ ጊዜ ለማለፍ ምን መደረግ አለበት የሚል ምክር ሀሳብ ነው ያላችሁ? እንግዲህ ሰነዱ እንደተመለከትከው ወንድሜ ብዙ ነጥቦች ነው ዘርዝረን ያነሳ ነው። ዋነኛው ማጠንጠኛ ግን ምን ምንድን ነው ማለት ይቻላል። ይህንን የበሽታ ስርጭት የመከላከል የመጨረሻ ግቡ የሰዎችን በጤንነት በደህንነት እና በሕይወት የመኖር መብት ለማክበር እና ለማስከበር ነው። ስለዚህ ዋነኛ ዓላማው ራሱ በሕይወት የመኖር መብትን ማክበር እና ማስከበር ጋር የተያያዘ ስለሆነ በራሱ የሰብአዊ መብትን ለማክበር እና የማስከበር እርምጃ ነው። ይህንን የመሰለ ሰብአዊ መብትን ለማስከበር የምትወስደው እርምጃዎች ራሳቸው ግን ደግሞ ሌሎች ሰብአዊ መሰረታዊ የሆኑ ሰብአዊ መብቶችን እንዳይጥሱ ጥንቃቄ ሊደረግ ይገባል። እንግዲህ ይህንን በመሰለ ወቅት ላይ በመግቢያ ላይም ተቀስ እንዳደረግከው መደበኛ ያልሆነ ሁኔታ ስለሆነ ብዙ መደበኛ ያልሆኑ እርምጃዎች የሚወሰዱበት ጊዜ ሊሆን ይችላል። እነዚህም ከዚህ በፊት በተለምዶ የምናደርጋቸውን እንቅስቃሴዎችና ሁኔታዎች የሚገድቡ መሆናቸው አይካድ ነገር ግን በጣም ጥረት መደረግ ያለበት አንደኛ በሰብአዊ መብት ማክበር መርህ ላይ የተወሰደ እርምጃ መውሰድ የሚያስፈልግ መሆኑ፣ ሁለተኛ የሚወሰዱ ማናቸውም እርምጃዎች በህግ ማዕቀፍ ስር መወሰድ እንደሚገባቸው፣ ሶስተኛ እነዚህን መመሪያዎችና እርምጃዎች የሚያስፈጽሙ አካላት ደግሞ በጣም በኃላፊነት ስሜት ሊሰሩ የሚገባቸው መሆኑን ለማስታወስ የሚረዳ መግለጫ ነው ማለት እችላለሁ። አቶ ዳንኤል በቀለ የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር እጅግ በጣም አመሰግናለሁ። ሽም አመሰግናለሁ። ሀብታሙንም እንግዳውንም ዶክተር ዳንኤልን እናመሰግናለን። ቀጣዩ ፕሮግራም ደግሞ ኮቪድ-19 ን በቴክኖሎጂ ለመዋጋት ዓላማ አሰንቀው የተነሱ ስድስት ወጣቶችን ስራ ይዳስሳል። ስድስቱ ወጣቶች የሶስተኛ ዓመት የባህር ዳር ዩኒቨርስቲ የሶፍትዌር ኢንጂነሪንግ ተማሪዎች ናቸው። ማንኛውም ሰው በቀላሉ ሊጠቀማቸው የሚችላቸውና ኮቪድ-19 ን የተመለከቱ ከዓለም የጤና ድርጅት እና ከኢትዮጵያ የጤና ጥበቃ ሚኒስቴር የሚወጡ መረጃዎችን እና በየክልሉ ያሉ የድንገተኛ ስልክ ቁጥሮች የተካተቱበት የስልክ መተግበሪያ ሰርተዋል። ቡድኑን ወክላ ዳያኔኔ ሰው ከኤደን ገረመው ጋር ቆይታ አድርጋ ነበር። እንደሚከተለው ተሰናድቷል። ለመተግበሪያው ቡድኑን ወክላ ዳያኒኒ ሰው ታስረዳለች። ክላሳችን ውስጥ ክሬት ያደረግነው ነው። ቲማለን ስድስት ነን። ምንድን ነው የምናደርገው? ይ ፕሮብሌም እንለያለን። ከዛ ክላስ ውስጥ የተማርነው ነገር ተግባራዊ እናደረጋለን ማለት ነው። ሰው ሰራና አፕሊኬሽን ምንድን ነው? በአሁኑ ወቅት የሀገራችን እንዲሁም የዓለም ህል የህልና ስጋታችን የሆነው ስለ ኮቪድ ናይንቲን ለማህበረሰባችን አዌርነስ ክሬት የሚያደርግ አፕሊኬሽን ነው ማለት ነው። ይሄ መተግበሪያ ወይም አፕሊኬሽን ያለው ፊቸር ስለ ኮሮና ቫይረስ ምንነት የሚያስረዳ አለው። ከዛ ምልክቶቹ ምንድን ናቸው ብሎ በፎቶም በጽሁፍን መስረድ አለው። ከዛ መከላከያ ዘዴዎቹ ምንድን ናቸው ብሎ ከዛ መተላለፊያ መንገዶቹ እኛ ጋር በጣም እየሆነ ያለው ጭንብል አጠቃቀም፣ እንዴት መጠቀም አለብን፣ መቼ መጠቀም አለብን ማን መጠቀም አለበት የሚለውን ይዟል። አይበላውና በበሽታው ብንያዝ ምን አይነት ጥንቃቄ ማድረግ አለብን እኛም ቶሎ ለማገገም፣ ሌላም ሰው ደግሞ ለበሽታው ተጋላጭ ሳናደርግ ከዛ ውጭ ስለዚህ በሽታ ሰዎች በተደጋጋሚ የሚያነሳቸው ጥያቄዎች አሉ። እነሱን ጥያቄዎች ከመመልሶቻቸው ጋር አድርገን አስቀምጠናል። ከዛ ውጭ ዓለም አቀፋዊ፣ ሀገራዊ፣ እንዲሁም አህጉራዊ የሆነ ስለ ኮሮና ቫይረስ ስታትስቲክስ አለን። በተጨማሪ ያው ጤና ጥበቃ ሚኒስቴር እና የተለያዩ ክልሎች አዘጋጇቸው ነፃ የስልክ መስመር መደወያዎች አሉ። እሱ ጋር ማወቅ ሳይጠበቅባቸው ሰዎች በቀጥታ የሚደውሉበት ትችላለን ማለት ነው። በተጨማሪ ያው የእኛ መግበሪያ ቀመው ዳታቤዝ ሪል ታይም ዳታቤዝ ነው ማለትም ለየትኛውም ሰዓት የኛን የሞባይል መተግበሪያ የሚጠቀም ሰው የሚያገኘው መረጃ አፕቱዴትድ የሆነ ከደብሊው ኤችኦ ወይም ደግሞ ከኢትዮጵያ ጤና ጥበቃ ሚኒስቴር የሚወጣው አፕቱዴትድ የሆነ መረጃ ነው። እኛ መጀመሪያ ይህን ፕሮብሌም ሶልቭ ለማድረግ ስንነሳ ሁለት ምርጫዎች ይዘን ነበረ። አንደኛው የሞባይል አፕ ይሁን ወይስ ዌብሳይት ይሆን? ግን ምንድነ የሚስማማ ነው ብዙ ኢትዮጵያዊ ማስፎን አለው። ከዛም ከዌብሳይት ገብቶ እኒያን ከመፈለግ ይልቅ ወይም ስለዛ መረጃ ከመፈለግ ይልቅ ስልኩ ጋር አንድ መተግበሪያ ምሮ የሆነ አይከን ተጭኖ ኢትዮጵያ መረጃ አንድ ላይ ኮምፓይል ሆኖ ቢያገኝ የተሻለ ነው ብለን ተስማምተን የሰራ ነው። ያው ለጊዜው የየትኛውም የአንድሮይድ ፎን ጋር ይሰራል። ያው በጣም ኢትዮጵያ ውስጥ ብዙ ተጠቃሚ ያለው አንድሮይድ ሲሆን ቅድሚያ የሚሰጠው ለአንድሮይድ ነው። እነዚህ ወጣቶች ከዚህ ቀደምም የሰሯቸው ስራዎች እንዳሉ የምታስረዳው ዳያን አሁን ላይ ኮቪድ አስራ ዘጠኝን በመረጃ ለመዋጋት የሰሩት መተግበሪያ በቅርቡ አማኒነት ባላቸው የመንግስት አካላት በኩል ለህዝብ ተደራሽ እንዲሆን ጥረት እያደረጉ መሆኑንም ታስረዳለች። አፕሊኬሽኑ ኤኒዋን ለመጀመሪያ ጊዜ ማሰገሪያ ከፍቶ በተጠቀመ ሰው እንዲሆን አድርገን የሰራ ነው። በጣም በቴክኖሎጂ ለሄደ ሰው ወይም ብዙ ለሚያቅም ሰው፣ ለመጀመሪያ ጊዜ ሞባይል ለሚጠቀምም ሰው አድርገን በጣም ሲምፕል አድርገን የተሰራ ነው። ያው የት ያገኝታል የሚለው እስካሁን ባህር ዳር ዩኒቨርሲቲ ሚኒስተር ኦፍ ሄልዝና ከኢኖቬሽን ሚኒስተር ጋር እየተነጋገረ ያለበት ሁኔታ ነው። እነሱ ጋር ተነጋግረ እነሱ ኦፊሻል ካደረጉት ፕላይስቶር ላይ የሚቀርብበትን መንገድ ይጠቀማሉ። አሁን ፕላይስቶር ኮሮና ቫይረስ ኦፊሻል ካልሆኑ ሳይቶች የሚወጡ መተግበሪያዎችን ፕላይስቶር ላይ አያስቀምጥም። በእነሱ በኩል ከተሳካልን በእነሱ በኩል እንሄዳለን። ካሊያ ግን አይተነው መረጃው መድረስ ስላለበት ወይም ደግሞ ይሄ አፕ በአሁኑ ሰዓት በጣም ኢምፖርታንት ስለሆነ የተለያዩ ቴሌግራም ቻናሎችና እኛም ሶሻል ሚዲያዎችን ላይ ጎግል ድራይቭ ላይ ሊያስቀምጠን ሊንኮን እናስቀምጣለን ብለናል። ይሄ በጎ ፈቃድ ስራ ነው። እኛ ኢቨን ፕሮሞሽን እንኳ የለውም። አድስ የሚባል ነገር አለው አዲስ ዲቨሎፐሮች ገቢ የሚያገኙ በዚህ ከባድ ወቅት እኛ መድረስ ከቻል ወይም የሆነ ነገር በስራት ከቻል እኛ በጣም በቂ ነው። ለእኛ ትልቅ ፕራይስ ነው። በጣም አቅም ያላቸው ልጆች ናቸው። ጓደኞች ከዚህ በፊት የተወሰኑ ነገሮችን ሰርተናል። ለምሳሌ የግዕዝ ዲክሽነሪ አሁን ከረንትሊ ያለው የግኝ ዲክሽነሪ ሀምሳ ብር ነው የሚሸጠው። ሰ ለምን ፍሪ አይሆንም ብለን ዲክሽነሪ ውስጥ ካውንት ላይ ስቶር ላይ አልወጣም፣ ግን ሰርተን ጨርሰናል። ከዛም በተጨማሪ አንድ ስታርታፕ አለን በዚህ አጋጣሚ ኢትዮፕ ሴት ነው የሚባለው ኦንላይን የኢትዮጵያን ኳሊቲ ኦፍ ኤዱኬሽን ሲስተምን ሳፖርት ለማድረግ ኦንላይን የትምህርትን በአማርኛ ለምን አቬለብል አይሆ? አንድን ትምህርት እስኪ ቴክኒካል ተርሞች እንዳሉ ሆነው ግን ለምን ኮንቴንቶቹን ለምን በአማርኛ ቀለል ባለው ለምን አናስተምረም? ከዛም በተጨማሪ በሳምንት ሁለት ሰዓት በሳምንት ሁለት ሰዓት ተብሎ አንድ ሰው ብቁዝም ብለናል። ሰው አንድ ተማሪ መማር እስከፈለገ ድረስ ለምን ሪሰርሶች ኦንላይን ለምን አይኖሩ? ለሚ ኢኒሺዬሽን ይሄ የኢትዮፕክ የተባለውን ፕሮጀክት ጀምረናል። ኢትዮጵያ ሶሉሽንስ ስያል የአስተዋሰፈን ኦንላይን ፕላትፎርም ዳን ፕሮጀክታችንን አስገብተን የጎፈን ከተከፈተላቸው አምስት ፕሮጀክቶች ውስጥ አንዱ። ዳያንና ጓደኞቿ ይህንን የስልክ መተግበሪያ ከአማርኛ ውጪ በሌሎች ሀገረኛ ቋንቋዎችም የመስራት እቅድ ያላቸው ሲሆን አሁን ላይ በትግረኛና በኦሮምኛ ቋንቋዎች መተግበሪያውን ይፋ ለማድረግ እየሰሩ መሆኑን አጫውታኛለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ አድማጮች፣ እንግዲህ ለዛሬ የያዝናቸው የጋቢና መሰናዶ ዝግጅታችን እነዚህ ነበሩ። በእኛ በኩል ዝግጅታችን አጠናቀን ልንሰናበታችሁ ነው። በእናንተ በኩል አስተያየት ካላችሁ በቪኦኤ አማሃሪክ የፌስቡክ ገጽ ላይ አስተያየቶቻችሁን አድርሱን። ሆርን አት ቪኦኤ ኒውስ ዶት ኮምም የኢሜይል አድራሻችንን ተጠቅማችሁ አስተያየቶቻችሁን ስጡን። በመስተንግዶ ፕሮግራሙን በመምራት አብሬያችሁ የቆየሁት ጽዮን ግርማ ነበርኩኝ። በእኛ በኩል ሰላም ደናደሩ go go and be not be So, nein, Radonivio, A,